በእግዚአብሔር ስም እንደምናደራችው እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ በተለመደ አባታዊ ቸርነቱ ጉባኤያችን እንዲባርክልን ስም ራሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። የዛሬው ትምህርታችን ክፍል ስድስት ነው። በዚያው በጀመር ነው። በትምህርተ ቅዳሴው ውስጥ ነው። ስርዓተ ቅዳሴውን ጨርሰን ዛሬ ከዋናው ቅዳሴ ገብተናል። ዋናው ቅዳሴ አስራ አራት ነው። አስራ አራት ቅዳሴዎች ናቸው። የመጀመሪያው ቅዳሴያችን ቅዳሴ ሐዋርያት ይባላል እና ዛሬ የምናየው በከፊል ቅዳሴ ሐዋርያትን ነው። በዛሬው ትምህርታችን ውስጥ እንግዲህ የምንማረው ከመጀመሪያው አኮቴተ ቁርባን ከሚለው ከቅዳሴ ሐዋርያት ከመጀመሪያው እስከ ተዘከረነ ድረስ ያለውን ነው የምናየው። በዚህ ከሐዋርያት ቅዳሴ ከመጀመሪያው እስከ ተዘከረነ ድረስ ባለው ክፍል ውስጥ አንድ ሰባት ነጥቦች እናገኛለን። አንደኛው በዚያው በቅዳሴያችን ውስጥ ልቡናችሁን ከፍ ከፍ አድርጉ ይላል። ልቡናቸውን ከፍ ከፍ አድርጉ ሲል ምን ማለቱ እንደሆነ ነው የምናየው። ሁለተኛው በኢንተብፁ ወቅዱስ ብሎ ብዚያ ውስጥ ሐዋርያትን ይጠቅሳል ለምን እንደ ጠቀሳቸው ለምን ይሄ እንደ ተጻፈ እናያለን። ሶስተኛው ጸሎተ ቡራኬን አስመልክቶ ነው። ቡራኬን አስመልክቶ የተጻፋለ ያንም ባጭሩ እናያለን። አራተኛው የተቀመጣችሁ ተነሱ ይላል። ምዕመናን ተነስተው ነገር ግን ዲያቆኑ ከውስጡ ነው የተቀመጣችሁ ተነሱ ብሎ ያውጃል፣ ለምን እንደሆነ። አምስተኛው ወደ ምስራቅ ተመልከቱ የሚለው ወደ ምስራቅ ተመልከቱ ይላል ዲያቆኑ። ሁልጊዜ ወደ ምስራቅ እንመለከታለን። ለምንድን ነው የምንመለከተው? ያንም እናያለን። ስድስተኛው ወደ ምስራቅ ተመልከቱ ካለ በኋላ እንደገና እናስተውል ይላል። ይሄ ነገር የምዕመናን ነበር። እሱ ወደ ምስራቅ ተመልከቱ ሲል ምዕመናኑ እናስተውን ይሉ ነበር እርስ በርሳቸው። ግን አሁን በተለምዶ የዲያቆን ሆኗል። ምንም አይደለም። እሱም ምን ማለት እንደሆነ እናያለን። ከዚያ ደግሞ ተሰጠውን መልሱ። ተሰጠውን መልሱ ማለት ካህኑ ወይም በቤተ መቅደስ የተባለውን ነገር እናንተ ደግሞ ውጭ ሆናችሁ በተመሳሳይ መልሱ ማለት ነው። የመጨረሻው ተዘከረነ የሚለው ይሆናል። ተዘከረን ማለት አስበን ማለት ነው። እንግዲህ በቅደም ተከተል እነዚህ ነገሮችን እናያለን። ወደ ቁጥር አንድ ስንሄድ የሐዋርያትን ቅዳሴ ነው የምንጀምረው። ሲጀምር አኮቴተ ቁርባን ይላል። አኮቴተ ቁርባን ዘአበዊነ ሐዋርያት በረከተ ጸሎቶሙ ያሉ ምስለ ኩልነ ህዝበ ክርስቲያን ላለም አለም ማለት የአባቶቻችን የሐዋርያት የቁርባን ምስጋና ይሄ ነው እና የእነሱ በረከት ከሁላችን ከክርስቲያኖች ጋር ይሁን ብሎ ይጀምራል። ከዚያ ካህኑ እግዚአብሔር ምስለ ኩል ክሙ ሲሉ ምንድን ነው የምትሉ እናንተ ምስለ አይቁት ወላ አምላክ ሲሉ ካኑ አለሉ አልባቢክሙ ምን ማለት ነው? እግዚአብሔር ምስለኩልክሙ ሲል እግዚአብሔር ከሁላችሁ ጋራ ይሁን። ደስ አይልም። ሲጀምር ራሱ ቅዳሴው እግዚአብሔር ከሁላችሁ ጋር ይሁን ሲሉ ካህኑ፣ አዎ ከቅዱሱ መንፈስ ጋር አብረህ ይሁን ይላሉ ምዕመናኑ። ከዚያ ካህኑ አምላካችንን አመስግኑት ይላሉ። ከዚያ ምዕመናኑ እውነት ነው ይገባዋል፣ እናመስግነው። ከዚያ ልቡናችሁን ከፍ ከፍ አድርጉ። ይሄ ነው ዋናው። ልቡናችሁን ከፍ ከፍ አድርጉ ሲሉ ካህኑ ምእመናኑ በአምላካችን በእግዚአብሔር ዘንድ አለን ብለው መልስ መለሱ። በአምላካችን በእግዚአብሔር ዘንድ አለን ማለት ከሱ ጋር ነው ያለ ነው ማለት ነው እና ልቡናችሁን ከፍ ከፍ አድርጉ የሚለው ትንሽ ጠጠር ይላል። የማቴዎስ ወንጌል ምዕራፍ ሃያ ሦስት ውስጥ እንደምናየው ዘአላአለ ርእሶ ይትሐታት ወዘአትሐተ ርእሶ ይትሊአል ምን ማለት ነው? ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን ዝቅዝቅ የሚያደርግ ደግሞ ከፍ ከፍ ይላል። ይላል እንዲህ እያለ ወንጀሉ። ነገር ግን እዚህ ላይ ልቡናቸውን ከፍ ከፍ አድርጉ። የአሁን ትውልድ እንኳን እንደዚህ ያለ የተጻፈ አግኝቶ እንዲያውም ከፍ ከፍ ያለ ነው። በተለይ እዚህ ሀገር አሁን ወላጆች ማለት ልጆች ወላጆቻቸውን ሲስሙ አይታችሁ እንደሆነ ተንጠራርተው ነው ተንጠራርተው ጉንጫቸውን ነው የሚስሙ። ታላላቆቻችሁን በእኛ ሀገር ታላላቆቻችን እስከ ወላጆቻችን ድረስ ስንስም ዝቅ ብለን ጫማ፣ ጉልበት ከዚያ በኋላ ነው ወላጆች ጎንበስ ብለው የሚስሙ ነው እና አሁን ጉልበትን ዝቅ ብሎ መሳም እየቀረ ነው እና ከዚህም ጋር ደግሞ እንግዲህ ልብህን ከፍ ከፍ አድርግ ሲል ቅዳሴው እንዳያስቸግር ነው ልቡናችሁን ከፍ ከፍ አድርጉ ሲል አሁን ምንድን ነው? አይምሯችሁን በባህሪው ከፍ ካለ አምላክ ጋር አድርጉት ነው። ለምሳሌ ያህል አቡነ ዘበሰማያት ይትቀደስ ስምህ ከስንል በሰማያት የምትኖር አባታችን ሆይ ስምህ ይቀደስ ስንል እግዚአብሔር በምድር የሌለ በሰማይ ብቻ ያለ ሆኖ አይደለም። እግዚአብሔር በየትም ነው ያለው። እግዚአብሔር ያለበትን ቦታ እኛ አንወስንም። ነገር ግን በሰማያት የምትኖር ተብሎ የተጻፈው ስለ ልዕልናው ነው ሰማያት ከራሳችን በላይ ስለሆኑ ስለ ልዕልናው ነው። ከፍ ከፍ ለማድረግ ነው። እሱ ስለ ከፍታው ነው። ስለዚህ አሁን በሰማያት የምትኖር ተብሎ ከሚጸለይለት አምላክ ጋር ልቡናችሁን አድርጉ ማለት እንጂ ራሳችሁን ከፍ አድርጉ ማለት አይደለም። እንደዚህ ሀገር ኢንተርቪው ማለት ነው። የዚህ ሀገር እንደሰማሁት፣ አንድ ሰው አንድ ሲሄድ ለኢንተርቪው፣ ለቃለ መጠይቅ ሲሄድ ጥሩ ሆኖ ለብሶ መሄድ አለበት ያለዚያ የሚቀጥረው የለም ይባላል። እዚያ ደግሞ ሲጠየቅ ራሱን አዋቂ አድርጎ ነው አሉ መቅረብ ያለበት። እንደሰማው እሰራለሁ፣ አዋቂ ነኝ፣ ይሄን ያህል እውቀት አለኝ፣ ይሄን ያህል ዲግሪ የሚያቅፈኝ የለም ብሎ ራሱን ከፍ ከፍ ካላደረገ የሚቀጥለው የለም ይባላል። ግን እናንተ ታውቃላችሁ፣ እንደዚህ አይደለም። ዋናው ይሄ የሚያመለክተው ምንድነው? ከፍ ካለ ከእግዚአብሔር ጋር በአጠቃላይ አይምሯችሁ፣ በምድር አይሆን ነው። ልቡናችሁን ከፍ ከፍ አድርጉ ማለት እዚህ የማጀት አይሆን አንደኛ፣ እዚህ ተቀምጠን ወደ ቤታችን እሄድብናል። ልቡናችሁን እዚህ ከፍ ያለው የእግዚአብሔር የክብር ቦታ፣ ይህ አልበቃው ብሎ እንደገና ወደ ማጀት ኩሽና ቤት ሄዶ እናገኘዋለን። እዚህ እኮ ቁጭ ብለን ይህ አልበቃው ብሎ የክብር ቦታ እንደገና ስንጣላበት ወደ ዋልንበት ይሄዳል። እዚህ እየቀደስን እኮ ነው ይህ አልበቃው ብሎ እንደገና ወደ ወራዳ ነገር፣ ለምሳሌ እዚህ ቁጭ ብሎ ወይ ጭፈራ ተዝሊል ይችላል፣ ወይ ያለ ሆነ ስነ ምግባር ተዝሊል ይችላል። በአይምሮ ተዝሚሉ የሚያዋርዱ ነገሮች ብዙዎች ናቸው። እነዚያ በጣም ከላይ ወደታች ታች የሚያዋርዱ ነገሮች ናቸው። ስለዚህ እነዚህን ምድራውያን ደካማ አስተሳሰቦች ተዋቸው፣ ልቡናችሁን ከእግዚአብሔር መንፈስ ጋር አድርጉት። ከፍ ከፍ አድርጉት ማለት እግዚአብሔር በደሞ አክብሯቸዋልና፣ ክብራቸውን ጠብቁ፣ አይምሯቸው ሰብስባችሁ ከሱ ጋር ሆኑ ነው። ከዚያ ምእመናኑ አዎ በአምላካችን በእግዚአብሔር ዘንድ አለን ማለት ከሱ ጋር ነን፣ አይምሯችን የትም አልሄደብንም ነው የሚሉት፣ ምእመና ነው እናንተ ስትሉት የነበረውን አይምሯችን የትም አልሄደብንም አልሄድብንም ወይ በእውነት በተሰጠው እንደምንመልሰው ነው ወይ እዚህ ተሰብስበን ያለነው ሁሉ ሲጀመር ጀምሮ እስክንጨርስ ድረስ ሕይወታችን አእምሯችን ከመንፈስ ቅዱስ ጋር ነው ወይ ከእግዚአብሔር ጋር ነው ወይ ያለ ነው። ከእሱ ጋር ከሆን ግሩም ነው። ነገር ግን ልቡናችን የሚያመልጠን ካለን በእውነት በጽሎት እግዚአብሔርን ልንለምን ይገባል። በጣም አስቸጋሪ የሆነ ጠላት ነው ያለን። ከቤተ ክርስቲያን ውጭ ሆኖ እንደ ማግኘት የመሳብ ኃይል አለው ክርኩስ መንፈስ ሰይጣን የኛን አእምሮ ከውጭ ሆኖ የመሳብ ኃይል አለው። እዚህ እግዚአብሔር ጋር ተገናኝተን አእምሯችን ከመንፈስ ቅዱስ ጋር ግንኙነት አድርጎ እንዳይባረቅ የሚጠቅመንን ነገር እንዳናይ በመጎተት እንደገና ወደ ነበርንበት ስድስትን ቀን ወደ ነበርንበት ደካማ የዓለም አስተሳሰብ እየነጠቀ እየጎተተ ያስቸግረናል። ያ እንዳይሆን ነው ያ እንዳይሆን ነው። አስር ጊዜ ተነሱ፣ አስር ጊዜ ተነሱ የሚለው ዲያቆኑ እኛም አቤት ይቅር በለን የምንለው ከዚያ እንግዲህ ቅዳሴው ሲጀመር ምን ይላል? ነአኩተከ እግዚኦ በፍቁር ወልድከ እግዚእነ ኢየሱስ ዘበዳሃሪ መዋእል ፈኖከ ለነ ወልድከ መድህነ ወመቤዞ መልአከ ምክርከ። ምንድን ነው የሚለው? አቤቱ በተወደደ ልጅ በጌታችን በኢየሱስ እናመሰግናለን። በኋለኛው ዘመን የምክርህን አበጋዝ፣ መድኃኒት እና ቤዛ የሚሆን ልጅህን ኢየሱስ ክርስቶስን እንደተናገርክ ሰደርክልን ላክልን። እሱም ሰው ሆኖ እኛን አዳንን። ስለዚህ እኛ ላንተ የምንከፍለው ነገር የለንም፣ እናመሰግንሃለን። ሁሉን ነገር በቃልህ ያለውን ፈጸምክልን። አሁንም ደግሞ በቃልህ የተናገርከውን አንኳኩ ይከፈትላችኋል፣ ፈልጉት ታገኛላችሁ፣ ለምኑ ይሰጣችኋል፣ ያልከውን እንደምትፈጽምልን ተስፋ አድርገን በፊትህ ቆመናል ማለት ነው። ከዚያ ወደ ሁለተኛው እንሄዳለን። ሁለተኛው በእንተብጹ ነው። በእንተብጹ ወቅዱስ በእንተብጹ ወቅዱስ ርእሰ ሊቃነ ጳጳሳት አባ ብይማ ልበል፣ አይነ ሰጠሱ በጣም አስቸጋሪ ነገር ነው። መርቆሬዎስ ብል የሚያኮርፋሉ፣ ጳውሎስ ብል የሚያኮርፋሉ። እግዚአብሔር መንፈስ ቅዱስ እንዳዘነ የምናውቀው በእኛ በዚህ ነው። ወይ ባይጻፍ ጥሩ ነበር። አዳም የበለስ ፍሬን ከመብላቱ በፊት እንዴት የተባረከ አይምሮ ነበረው! ያን የበለስ ፍሬ ከበላ በኋላ ክፉና ደጉን ለየ ይላል። ክፉና ደጉን ሲለይ ራቁቱን መሆኑን አወቀ ነው የሚል። ያገኘው ውጤት የለም ራቁቱን መሆኑን አወቀ ሚስቱ ስታየዋፈረ እሷም ሷም ስታየዋፈረ። ይሄ ነገር በቤተ ክርስቲያናችን ተሸፍኖ የሚኖር በይን ተብጹ ተብሎ ስላለው ፓትርያርክ ሲነሳ መጥፎ ይሁን መጥፎ ይሁን የመግዛትና የመገዛት ምልክት ይሁን አይሁን ፖለቲካ ውስጥ ይግባ አይግባ የሚያውቀው ነገር የሚያውቀው ሰው አልነበረም። በአሜሪካን ሀገር ውስጥ ይሄን መጥፎ ነገር ያስተማረ እግዚአብሔር ዋጋውን እንደዚህ አይነቷ ነገር ለመከታተል ብዙዎች ጆሮአቸው የተከፈተ ነው። እዝጭ እስኪ ደርሱ ድረስ ዲያቆኑ በእንታ በልጾ ይልና ምን እንደሚል አንድ ጊዜ የብዙዎች ጆሮ ይከፈታል። ምን ሊል ጳውሎስ ሊል ነው መርቆስ ሊል ነው ድሮ እንደሆነ ደግሞ ተክለ ሃይማኖት ሊል ነው። በደርግ ጊዜ እንደዚያ ነበር። ጆሮ የምትከፈተው? ምን ነው ልክ እንደዚህ ጆሮአችን የጌታ የቁስሉ ነገር የደሙ የጭንካሩ የመስቀሉ ነገር ሲነሳ እንደዚህ ጀሮችን ቢከፈት ነው። እንደ የተነሳ የሙታን ነገር ሲነሳ ጀሯችን ቢከፈት ነው። የመንግስተ ሰማያት ነገር ሲነሳ ጀሯችን ቢከፈት ነው። የአንድነታችን ነገር ሲነሳ ጀሯችን ቢከፈት ነው። የሀገራችን ሁኔታ መልካሙ ነገር ሲነሳ ጀሯችን ቢከፈት ነው። የንሳ ነገር ሲነሳ ጀሯችን ቢከፈት ነው። እንዴት አይነት መጣ! አይደለም አልታደልንም። በዚህ ስም ምክንያት ቤተ ክርስቲያን ተከፈለች። ክርስትና ወደ ሕይወታችን ያለ መስረጹ በመንፈስ ቅዱስ ሕይወታችን ያለ መለወጡ ገና ጥሬዎች የመሆናችን ምልክቱ የአባት የአባት የተወለደበት ክፍለ አገር ክፍሎች ለምን ይነካል ይላል። ሄሮድስም ቢሆን የፈለገ እንደ ፈሮንም ቢሆን እንዲህ ስለሆነ ነው እንጂ ለምንድን ነው ይሉና ለዚያ ስም ብቻ አሁን ስንቶች ነው የተለዩ። በቤተ ክርስቲያናችን ይሄ ትልቅ እርግማን ነው። አባቶች እዚያ ወንበር ላይ ሲቀመጡ እንድንጸልይ ነው ከግብፁ ተገልብጦ ተተርጉሞ የተጻፈው። አሁን በግብጾች አባቱን የማይጠራ ቤተ ክርስቲያን ቤተ ክርስቲያን አይባልም። እና የመቼስ ለእኛ ትልቅ እርግማን ነው፣ ለእኛ ትልቅ በደል ነው። ቤተ ክርስቲያንን የሚመሩ አባቶችን ስማቸውን እንዳንጠራ እስኪሆን ድረስ በእውነቱ እነሱን በጥፋት ላይ በሚታማው ነገር መገኘታቸው እኛም መስቀሉን መሸከም አቅቶ እነዚህ መድረሳችን እጅግ የሚያሳዝን ነው። ጸሎት ያስፈልጋል። ይሄ ነገር ተወግዶልን በእውነቱ እንደ ተጻፈው እንድንሆን ወይ ባይገባ ምን አለ። ይሄ ስም ይሄ ስም እዚህ ቅዳሴ ውስጥ ባይገባ እኮ እንዴት መታ አይደለም ይሄ ስም እዚህ ቅዳሴ ውስጥ ድሮ ከግብጾ ችግር በት ባይገባ ኖሮ፣ ምናልባትም አሁን በሰሜን አሜሪካ እንደ ዋዛ በትምትናቸው የወጡ አብያተ ክርስቲያናት በዚህ ስም ምክንያት ይሄ ችግር ላይ ደርስባቸው ይችል ይሆናል ወደፊትም የሚፈጠረውን ነገር አናውቅ። ባይገባ እንዴት ጥሩ ነበር፣ እና ሆኖም እንግዲህ ሆኗል። ዞሮ ዞሮ ይሄ በይንተ ብፁዕ ወቅዱስ የሚለው የአባቶች ስም ከላይ ተጻፈበት እንጂ የቅዳሴ ሐዋርያት ዋና ዓላማው በየጊዜው የሚሾሙ መነኮሳትን ስም ለማንሳት አይደለም። ዋናው ዋናው የሐዋርያትን ነው። እነዚያ እንደ ስንዴ ተፈትገው ተፈትነው እውነተኞች መስዋዕቶች የሆኑትን በታሪካቸው እንከን ያልተገኘላቸው ዓላማቸውን የተወጡትን እነሱን ነው እንድታስቡ መጽሐፈ ቅዳሴው ቅዳሴ ሐዋርያት የጻፈው። እሱን አነብላቸዋለሁ። እሱን አነብላቸዋለሁ። ምን ይላል? የሰማዕታት መጀመሪያ በሆነ በስጢፋኖስ ደስ ባሰኘ ካህን በካህኑ በዘካርያስ በመንገድ ጥራጅህ ደስ ባሰኘህ በመጥምቁ ዮሐንስ በሃይማኖት ስላረፈ ስለ ቅዱሳንና ስለ ሰማዕታት ሁሉ በሃይማኖት ስላረፉ ስለ ቅዱሳንና ስለ ሰማዕታት ሁሉ ብለህ አራቱ ወንጌላውያን ማቴዎስና ማርቆስ፣ ሉቃስና ዮሐንስ አምላክን በወለደች በድንግል ማርያም፣ በቅዱስ ጴጥሮስ፣ በቅዱስ እንድርያስ፣ በቅዱስ ያዕቆብ፣ በቅዱስ ዮሐንስ ወንጀላዊ ማለት ነው። በቅዱስ ፊልጶስ፣ በበርቶሎሜዎስ፣ በቶማስ፣ በማቴዎስ፣ በታዴዎስ፣ በናትናኤል፣ በእልፌዎስ ልጅ በያይቆ፣ በማቴያንም በአስራ ሁለቱ ሐዋርያት ኢየሩሳሌም በኢየሩሳሌም ኤጲስቆጶስ በሆነ በጌታችን ወንድም በጌታችን ወንድም በሆነ ሐዋርያ በያይቆ፣ በጳውሎስ፣ በጢሞቴዎስ፣ በሲላስ፣ በበርናባስ፣ በቲቶ፣ በፊልሞና፣ በቀሌምንጦስ ሰባ በሰባ ሁለቱ አርዴ በአምስት መቶ ባልንጀሮች ጌታ በተሰቀለ ጊዜ ከእግረ መስቀሉ ከሞት በተነሱት አምስት መቶ ያልተነሰው ሰብኮ ይላል መጽሐፍ ቅዱስ በእነዚያ በተነሱ በአምስት መቶው የአንድ ቀን የተነሳ የሙታን ወንድማማቾች በሶስት መቶ አስራ ስምንቱ የሃይማኖት አባቶች አርዮስን ባሳፈሩት በኒቀያ ጉባኤ በተሰበሰቡት በእነሱ ስትል ጸሎታችንን ተቀበል። ስለ እነሱ ስትል ይቅርበልን ከሁሉ በላይ በምትሆን ሐዋርያትም በሰበሰቧት በአንተም ስለ ፍቅሯ በሞት ክላት በአንዲት ቅድስት በክርስቶስ ስብደን በከበረች በአንዲት ቤተ ክርስቲያን ስትል በእውነት የቃልህን መንገድ በሚያቀኑ የቃልህን መንገድ በሚያቀኑ መንገድህን በተከተሉ በእውነተኞች ኤጲስቆጶሳት፣ ቀሳውስ በእውነተኞች ቀሳውስትና ዲያቆናት ስትል ይቅር በለን ነው። በይንተ ብፁ የተጻፈው ለዚህ ነው። የቅዳሴ ሐዋርያት የተባለውም ለዚህ ነው። ከመጀመሪያው ሐዋርያ ጀምሮ በወንጌሉ ውስጥ የወንጌል አገልግሎት ላበረከቱ የመጀመሪያዎቹ ሐዋርያዎች ሐዋርያት መታሰቢያ እንዲሆን በሙሉ ስማቸው ተዘርዝሯል። ስለነሱ ብለህ ነው። ስለ እነሱ ብለህ ይቅርበልን። ስለ እነሱ ብለህ አሁን ያሉትን አባቶች ለውጥልን። ስለ እነሱ ብለህ አሁን ያሉት አባቶች እንደ እነሱ እንዲሆኑ አድርግልን። ለምንድን ነው ስለ እነሱ ብለህ ብለን እንድንጸልይ የሆነው? መጽሐፍ ቅዱሳዊ መረጃቸው የማቴዎስ ወንጌል ምዕራፍ ሃያ አራት ውስጥ ቁጥር ሀያ አንድ ላይ ስንመለከት ምን ይላል? ጌታ ዳግም ሲመጣ ምድር ስትነዋወት፣ ዓለም እንደ ወረቀት ተጠቅልላ በመለኮቱ እሳት ስትቃጠል፣ ያን ጊዜ መሸሸጊያ ሳይኖረን ሲቀር በዚያ ጭንቅ ቀን፣ በዚያ የመከራ ጊዜ፣ በዚያ አስደንጋጭ ወቅት ይላል ወንጀሉ ስለ ተመረጡት ሲል፣ ስለ ምርጦቹ፣ ስለ ወዳጆቹ ሲል ያን ቀን ባያሳጥር ኖሮ ስጋ የለበሰ ሰው የሆነ ሁሉ ባልተረፈም ነበር። ነገር ግን ስለ ምርጦቹ ስለ ወዳጆቹ ያ የመከራ ቀን ያጥራል ይላል። ስለ ምርጦቹ ስለ ወዳጆቹ የመረጣቸው እነ ማንን ነው? ወላዲተ አምላክ ድንግል ማርያምን በቅዱስ ገብርኤል አማካኝነት ከሴቶች ለይቶ። እነ ማንን ነው የመረጣቸው? አሳ አጥማጆችን እነ ጴጥሮስን እነ ዮሐንስን ቀራጮችን እነ ማቴዎስን፣ አሳዳጆችን እነ ጳውሎስን፣ ሌሎች ምርጦች እነ መጥምቁ ዮሐንስን መረጠ። ስለ ምርጦቹ ሲል በዚህ ቃል መሰረት ነው። ከዚህም ጋር ደግሞ ሙሴ ከዚህ ከግብጽ ምድር ወገኖችን ወደ ኢየሩሳሌም መርቶ በወሰደ ጊዜ ኢየሩሳሌም አካባቢ ሲደርሱ ሙሴ ኢየሩሳሌም አልገባም። ባሸዋ ነው የቀረው፣ ምድረ በዳው። ነገር ግን ልትገቡነ የታደላችሁ ናችሁ ብሎ ሲነግራቸው ለሕዝቡ አዋጅ አውጆ ምን አለ? ተመልከቱ ኢየሩሳሌምን ተስፋ ስታደርጓት የኖራችኋትን ልትገቡ ነው። ነገር ግን ኢየሩሳሌም አሁን የምትገቡት ይላል፣ ኦሪት ዘዳግም ምዕራፍ ዘጠኝ ላይ ስለ እምነታችሁ ብስለት፣ ስለ ልቡናችሁ ቀናነት፣ ስለ ደግነታችሁ፣ ስለ ስለ ጸሎታችሁ ብዛት፣ ስለ ቅድስናችሁ እንዳይመስላችሁ እንደናንተ ቢሆን መጥፋት ነበረባችሁ በምድረ በዳ። ነገር ግን እግዚአብሔር አምላክ ያችን አገር ሊሰጣችሁ ፈቃዱ የሆነው ለወዳጆቹ ለምርጦቹ የገባው ቃል ኪዳኑ ቃለ መሃላው ህዝ እያለው ነው። ለአብርሃም ለይስቅ ለያዕቆብ የተናገረውን አስታውሱ ነው። ስለ ምርጦቹ ሲል ነው። በሁለተኛ ነገሥት የሱሪያ ንጉሥ ኢየሩሳሌምን ወረራት። ሕዝቅያስ የተባለ እግዚአብሔርን የሚወድ የሀያ አምስት ዓመት ወጣት ንጉስ በነገሰበት ወቅት ንጉሱ ታሟል። መታመሙን ሰምቶ ኢየሩሳሌምን ወረረ፣ ከበበ ኢየሩሳሌምን። ይሄን ሰማ አልጋ ላይ ያለ ህዝቅያስ ወደ እግዚአብሔር ቤት ሆኖ ፊቱን አለቀሰ ይላል። እግዚአብሔር ወደ አሁኑ ድምፁን አሰማው በነቢዩ በኢሳይያስ በኩል። የምስሞትበት ጊዜ ነበር ከዕድሜ አስራ አምስት ዓመት ጨምሬልሃለሁ። ስለ ኢየሩሳሌም ግን አታስብ። ስለ እኔ ስለ ስሜና ስለ ባርያዬ ስለ ዳዊት ስል እጋረዳታለሁ። ኢየሩሳሌም ዳዊት በሞተ በስንት ጊዜው እኮ ስለ ባሪያዬ ስለ ዳዊት ስል እጠብቃታለሁ አለ። ልክ እንደተናገረ ቃሉን አክባሪ አምላክ አንድ መላክ ብቻ ላከ። በብዙ መቶ ሺህ የሚቆጠሩ የሶርያን ሰራዊት አመድ አረግ ጣት ሄዱ። የእስራኤል ወታደሮች የጤዝ መዶ መስለዋል። የሰናክሬም ሰራዊት እሱ ራሱ ከሁለት ሶስት ሰዎች ጋር አምልጦ ወደ ቤተ መንግስቱ ሄደ ሶርያ ልጆቹ አገኙት። ሰራዊቱስ አንድ ሰይ የያዘ ከሰማይ ወረደ ወታደር ጨረሰብኝ። በተአምር ዝሮ ተውያልንህ እንዲህ አርገ ሰራዊቱን አስጨረስክ ብለው በቁጣ ቃል ልጆቹ በዘነዝና ብለው ገደሉት፣ ይላል ታሪኩ። ምን ለማለት ነው? ስለ ምርጦቹ ሲል አገርን ይጠብቃል። ስለ ምርጦቹ ሲል የረዘመን የመከራ ቀን ያቀርባል፣ ያሳጥናል ስለ ምርጦቹ ሲል ምን ፈልገውን መልካም ነገር ያደርጋል። ስለ ምርጦቹ ሲል ዝናሙን ይሰጣል። ስለ ምርጦቹ ሲል እክረ በረከቱን ይባርካል። ስለ ምርጦቹ ሲል ምን ፈልገውን ነገር ያከናውናል። በዚህ ምክንያት በይንተ ብፁ ብለን ምርጦቹን ጠራን። በይንተ ብፁ ብለን ምርጦቹን ጠርተን ከእሱ በረከትን እንዳናገኝ የአባቶች ስም አጥርን ሆኖብን እርግማን ነው። ልንጸልይ ይገባል። እንዲያውም የእነሱን ስም በዜማ ከጠራን በኋላ ይሄን ስም እየረሳ ነው ሄደናል። ትልቁ ጸሎት እንዲያውም ይሄ ነው። የሐዋርያት ቅዳሴ ሲባል እነሱ መታሰባቸው ነው። ስለእነሱ እነሱ ብለህ ስንለው ነው። ስለእነሱ ብለህ ስንለው ደግሞ በረከትን እንደሚያፈስልን ተጽፏል። የቅዱሳን መታሰቢያ ለበረከት እንደሆነ ስለዚህ እግዚአብሔር አምላክ ለወዳጆቹ ለምርጦቹ ሲ የገባውን ቃል እንዳያጎልብን በእኛም ቤተ ክርስቲያን በዚህ በአንድ አባት ስም ምክንያት ይህን የመሰለው ጸሎት ተሸፍኖብን እንዳይቀር የጨለመውን ልቡና እንዲያበራልን ፈተና ነው ሁሉ እንዳልነበር እንዲያደርግልን የቀደመውን የአባቶቻችን መልካም ስርዓት መልሶልን እኛም ለአባቶቻችን እኛም ለእነሱ አባቶቻችንም የመንግስታት አገልጋዮች ሳይሆኑ ክርስቶስ በደሙ የገዛቸውን የእሱ ያደረገላቸውን የመንጋውን ጠባቂዎች እንዲሆኑ የሐዋርያት ሥራ እኮ ምዕራፍ ሀያን ስንመለከት እጅግ የሚገርም ነው። እግዚአብሔር አምላክ ይላል ራ በገዛ ደሙ ለዋጃት ቤተ ክርስቲያን እናንተን ጳጳሳት አድርጎ ሾማሌ እግዚአብሔር መንፈስ ቅዱስ። ስለዚህ ለመንጋውና ለራሳችሁ ተጠንቀቁ። ይሄ ከባድ መለኮታዊ ቃል ነው። መሪዎች እኮ ያልፋሉ። የጃንሆይ መንግስት አለፈ። የደርግ መንግስት አለፈ። የአሁንም መንግስት ያልፋል። የሚመጣውን የሚቀጥለው ያልፋል። የማያልፈ መንግስት ነው የመለኮት የማያልፎ የማን ነው? የክርስቶስ ኢየሱስ። ስለዚህ በሚያልፉ የፀሐይ ጥላ፣ የጧት ጤዛ፣ የመስከረም አበባ የህ እንፋሎት የሆነ የመንግስታት ሁኔታ የዘላለሙን መንግስት እየነጠቀን ስለሆነ በማያልፈው የሚያልፈውን እያስቀደምን ስለሆነ የሚያልፈውን ትተን የማያልፈውን እንዳስቀድም እንዲያስቀድሙ አባቶቻችን ለመሪዎች አይጸልዩ ማለት አይደለም። ከመሪዎች ጋር አብረው አይስሩ ማለት አይደለም። ከመሪዎች ጋር እየተመካከሩ ህዝቡን አይጠብቁ ማለት አይደለም። ያ ራሱን የቻለ ስልት ነው። እራሱን የቻለ ሂደት ነው። ግን ከመንጋው ይልቅ መሪዎችን ማስቀደም አለመታደል ነው። ስለዚህ እነሱ ኃላፊነታቸውን ረስተው ከንቱ ሆነው እንዳይቀሩ፣ በመለኮት ፊት እንዳይፈረድባቸው በጣም የመለኮት ፍርድ ፓትርያርክ ነዋይን፣ ቄስ ነዋይን፣ ባህታዊ ነዋይን፣ እስመነኩሴ አይን ንጉሥ ንጉሳይን፣ ዶክተር አይን ጣብታም ነዋይን ባለ ገንዘብ ነው አይደል? ባለ ስልጣን ነው አይደል? ሁላችንም ራቁታችንን የምንቆመው በፊት እያንዳንዳችን ኃላፊነታችንን ተወተን ከተገኘን ነው የሚመጣው ተስፋ። ተረካቢዎች የእሱ ልጆች የቆሚ ቋሚ የቀኙ ቋሚዎች ምንሆን። ያለዚያ እንዲሁ በብልጣ ብልጥነት የሚገባበት መንግስት በእውነት ሆነ አሜሪካ ሀገር እንኳን ለመምጣት ማታለል ይኖራል። የውሸት ፓስፖርት ሊገዛ ይችላል፣ ቢዛውም ሊገኝ ይችላል፣ በጉቦም ሊመጣ ይችላል። በእግዚአብሔር መንግስት ግን ሊያለለ እውነት ስለሆነ እውነት ስለ እውነት ስማታለል አይቻልም። ስለዚህ በምድር ላይ የተሰገደላቸውን ያህል በምድር ላይ በማርሴዲስ መኪና ሄዱትን ያህል በምድር ላይ በፓላስ የኖሩትን ያህል በምድር ላይ ፍጥረቱ ሊራ ያደላቸውን ያህል በምድር ላይ አባባ የተባሉትን ያህል በዚያውም እንዲከበሩ ኃላፊነታቸውን ተወጥተው ያለዚያ ክብራቸው ምድር ብቻ ሳይሆን ኋላ ውርደትም እንዳይሆን እኛም ከንቱ ሆነን እንዳንቀር እግዚአብሔር የቤተ ክርስቲያናችን ሁኔታ አስተካክሎልን እነሱን ከነሱ ከኛ የነሱ ልብ ከኛ የእኛ ልብ ከነሱ አድርጎ አንድ የሆነን ፈጣሪያችን ስለ ቤተ ክርስቲያናችንም ስለ አገራችንም እንድንለምነው ቅዱስ ፈቃዱ ይሆንልን። ወደ ሶስተኛው ነጥባችን እንሄዳለን። ሶስተኛው ሶስተኛው ምንድን ነው? ስለ ጸሎተ ቡራኬ ነው። ጸሎተ ቡራኬ ምንም፣ ይሄ ግልጽ ነው። በቅዳሴያችን ጊዜ ሁልጊዜ ካህኑ ወጥተው ኦርስልስ ቅዱስ ማለት ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ሆይ የሚፋቀሩ የክርስቶስ ወገኖች የሚሆኑ ህዝብን በሰማያውያንና በምድራውያን በረከት ባርክ ሲሉ ምንድነው ምትሉ እናንተ? መልሱ። ልጅ ምንድ ምትሉ? ልመልሰው ቃሉ ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ሆይ የሚፋቀሩ የክርስቶስ ወገኖች የሚሆኑ ህዝብን በሰማያውያንና በምድራውያን በረከት ባርክ። ቃሉን ተመልከቱ። ይሄ በረከት ሊያርፍ የሚችለው እምን አይነት ሰዎች ላይ ነው? አብ ወልድ መንፈስ ቅዱሶች የሚፋቀሩ የክርስቶስ ወገኖች የሚሆኑ ህዝብ የሚፋቀሩ። በዚህ ቤተ ክርስቲያን የተሰበሰብነው ሁላችን እንፋቀራለን ወይ? የእግዚአብሔር በረከት ለሚፋቀሩ ነው። የእግዚአብሔር ምሕረት ለሚፋቀሩ ነው የእግዚአብሔር ጸጋ ለሚፋቀሩ ነው። የእሱ ሰላም ለሚፋቀሩ ነው። ለሚፋቀሩ ካሁን ለሚፋቀሩ ነው እያሉ ስለ አንድነታችን፣ ስለ ዝናሙ፣ ስለ ነፋሱ፣ ስለ ታሰሩት ሰዎች፣ ስለ ተሰደዱ፣ ስለ መንገደኞች እያለ ይቀጥላል። ይህን በዚህ እንጨርሳለን፣ በየቀኑ የምንሰማው ስለሆነ። ከዚያ ይህን ሲጨርሱ ካህኑ ዲያቆኑ ምን ይላል? ማሮሙ፣ እግዚኦ ወተሳሎሙ ለሊቃነ ጳጳሳት ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ወዲያቆናት ወኩሎሙ ሕዝበ ክርስቲያን። ቅድም ስለ የነበረውን ነው። አቤቱ የጳጳሳቱን አለቆች አጳሳቱንና ኤጲስቆጶሳቱን፣ ቀሳውስቱንና ዲያቆናቱን፣ የክርስቲያንን ወገኖች ሁሉ ማራቸው፣ ይቅርንበላቸው። ፓትርያርኮችን ማራቸው፣ አጳሳቱን ማራቸው፣ ኤጲስቆጶሳቱን ማራቸው፣ ቀሳውስቱን ማራቸው፣ ዲያቆናቱን ማራቸው፣ ምእመናኑንም ማር። ጸሎቴ ሳይለይ ነው። ጸሎት ሳይለይ ነው። ጸሎት ለጠላትም ነው። ጸሎት ለባላ ጋራ። ቤተ ክርስቲያናችን የመንፈስ ቅዱስ ከመሆን የሰው እየሆነች እየመጣች ስለሆነ፣ እባካችሁ የተሰጠን ሰማያዊ ጸጋ እንዳያመልጠን ጥንቃቄ ያስፈልጋል። ከዚያ በኋላ ለእሉን ይሆነ ኩሉም ይላል። በዚህ በቤተ ክርስቲያን የተሰበሰብነው ሁላችንን ይቅር በለን ይልና እለትነ ብሩ ተንስ ይላል። ዲያቆኖ እለትነብሩ ተንስኡ የተቀመጣችሁ ተነሱ። ተነስተዋል እኮ ምእመናን፣ የተቀመጠ እኮ ሁሉም ተነስቶ፣ ተነሱ። ቅድም ብየዋለሁ፣ አልደግመው። ተነሱ የተቀመጣችሁ ማለት ስጋችን እዚህ ተቀምጦ ልባችን ሄዶ ኩሽና አይደል? ስለሚቀመጥ ልባችን ሄዶ ቢዮ ስለሚቀመጥ ልባችን ሄዶ ቅዳሜ ማታ ሲጨፈርበት ካመሸ ስለሚቀመጥ ልባችን ሄዶ ባል አጋራ ተጣላ ነው ጋር ስለሚቀመጥ የተቀመጣችሁ ተነሱ ማለት እባካችሁ አይምሯችሁ ሰብሰባችሁ ከእሱ ጋር አድርጉት። የተለየ የበረከት ሰዓት ነው እና ነው ይሄ። በዚህ ይበቃ። ከዚያ ምንድነው ወደ ምስራቅ ተመልከቱ ነው ዋን ወደ ምስራቅ ተመልከቱ ካለ በኋላ ምን ይላል? በሁለት ክንፋቸው ፊታቸውን ይሸፍናሉ። በሁለት ክንፋቸው እግራቸውን ይሸፍናሉ። በእውነት ክድባቸው ከዳርቻ እስከ ዓለም ዳርቻ ይበራሉ፣ ይወጣሉ። እናስተውል ይላል። የሕዝቡ ነበረ ዲያቆን ሆኖ አላ። እናስተውል ዘወትር አንተን ከሚቀድሱህና ከሚያመሰግኑ ሁሉ ጋር እንደሚቀድሱህና እንደሚያመሰግኑ ሁሉ እኛም ዳግመኛ፣ ቅዱስ ቅዱስ ቅዱስ፣ ሕዝቡም አሸናፊ እግዚአብሔር የምንልህን የእኛንም ልመና ተቀበል ይላል ይሄ በአባቶቻችን ዝም ብሎ የተጻፈ አይደለ ከመጽሐፍ ቅዱሱ በቀጥታ የተወሰደ ነው በነቢዩ ህዝቅኤል ምዕራፍ አስር ቁጥር አስራ ዘጠኝ ምን ይላል ኪሩቤልም ክንፎቻቸውን ዘረጉ እኔም እያየው ከምድር ከፍ ከፍ አሉ እንደዚህ ነው ልቡናቸው ከፍ ከፍ አድርጎ የቀድሙ ኪሩቤልም ክንፎቻቸውን ዘረጉ እኔም እያየው ከምድር ከፍ ከፍ አሉ በወጡም ጊዜ መንኮራኮሮች ባጠገባቸው ነበሩ። በእግዚአብሔርም ቤት በምስራቁ በር በምስራቁ በር መግቢያ ቆሙ። የእስራኤልም አምላክ ክብር በላያቸው ላይ ነበረ። አስራ አንድ ሀያ ሶስትን እንመልከት እዚሁ ህዝቅኤል አስራ አንድ ሀያ ሶስት ምን ይላል የእግዚአብሔርም ክብር ከከተማይቱ ውስጥ ተነስቶ በከተማይቱ ምስራቅ በኩል ወደ ምስራቅ ተመልኮት የምንልበትን ምክንያት ለማብራራት ያህል ነው። የእግዚአብሔርም ክብር ከከተማይቱ ውስጥ ተነስቶ በከተማይቱ ምስራቅ በኩል ባለው ተራራ ቆመ። ተመልከቱ፣ የእግዚአብሔርም ክብር ከከተማይቱ ተነስቶ በምስራቅ በኩል ካለው በእግዚአብሔር ተራራ ላይ ቆመ። አሁንም እዚሁ መጽሐፍ ምዕራፍ አርባ ሶስት ቁጥር ሁለት ላይ እንደዚህ ይላል። ምዕራፍ አርባ ሶስት ቁጥር ስንት አንድ ጀምሮ ላነበሩ ወደ ምስራቅም ወደሚመለከተው በር አመጣኝ እነሆም የእስራኤል አምላክ ክብር ከምስራቅ መንገድ መጣ። ድምፁም እንደ ብዙ ውሃዎች ይተም ነበር። ከክብሩም የተነሳ ምድር ታበራ ነበር። ያየሁትም ራእይ፣ ከተማይቱን ለማጥፋት በመጣው ጊዜ እንዳየሁት ራእይ ነበረ። ራእዩም በኮቦር ወንዝ እንዳየሁት ራእይ ነበረ። እኔም በግንባሬ ተደፋው። የእግዚአብሔርም ክብር ወደ ምስራቅ በሚመለከት በር ወደ መቅደሱ ገባ። የእግዚአብሔርም ክብር ይላል። የእግዚአብሔርም ክብር ወደ ምስራቅ በሚመለከት በር ወደ መቅደሱ ገባ። መንፈሱም አነሳኝ፣ ወደ ውስጠኛውም አደባባይ አገባኝ። እነሆም የእግዚአብሔር ክብር መቅደሱን ሞልቶት ነበር። በት በኩል የነበረውን በምስራቅ ወደ ምስራቅ ተመልከቱ ስንል እነዚህን መላእክት የእግዚአብሔርን ክብር እያስታወስን ነው። ዝም ብሎ አይደለም። ወደ ምስራቅ ተመልከቱ የሚለው እምነት ማለት የማይታየውን የማይጨበጠውን እንደሚያዩት እንደሚጨብጡት አድርጎ በልቡና መቀበል ነው። ከማይታየው ከማይጨበጠው ጋር እንደሚያዩት እንደሚጨብጡት አድርጎ በአንደበት መናገር ነው። እምነት ማለት ያ ነው። ስለዚህ ነቢዩ የሚለን ምንድን ነው? የእግዚአብሔርን ክብር በመቅደሱ በምስራቅ በኩል ባለው መቅደስ አየሁ። የእግዚአብሔር ክብር በምስራቅ በኩል መቅደሱን ሞልቶታል። ስለዚህ አሁን እዚህ መቅደስ ዝም ብለን ስንመለከት ግድግዳ ብቻ፣ መንበር ብቻ፣ ስዕል ብቻ አይደለም የምናየው እዚያ ውስጥ እርፈ መስቀል አለ፣ የመላይክ ጉጠት ምሳሌ እዚያ ውስጥ የጌታ ስጋና ደም አለ እዚያ ውስጥ ማይፈዱ አለ እዚያ ውስጥ የስሙ መጠሪያ ስሙ የተጻፈበት የስጋውን ደግሞ የክብር ዙፋን ታቦቱ አለ እዚያ ውስጥ ለስሙ የተለየ ማንም ማይገባበት ከአገልጋዮች ከተጠሩት በቀር እዚያ ውስጥ የእሱ አገልጋዮች አሉ እዚያ ውስጥ የእግዚአብሔር ክብር አለ እዚያ ውስጥ የእግዚአብሔር ክብር ብቻ ሳይሆን የእግዚአብሔር መላእክት አሉ እነማን ሱራፌል ኪሩቤል የሚገርም ነው እንዴ! በሌ በአንዱ ክርባቸው አንዱን በኩ አካላቸውን ሸፍነዋል፣ በአንዱ ሌላውን አካላቸውን ሸፍነዋል። በአንዱ አይናቸውን ሸፍነዋል፣ በአንዱ ሌላውን አካላቸውን ሸፍነዋል። ለምንድን ነው? እግዚአብሔርን ማየት ስለማይችል፣ እግዚአብሔር ከነሱ የበለጠ ረቂቅ ስለሆነ፣ የእግዚአብሔር መለኮታዊ ነጠብራቅ ለመላእክት ከባድ ስለሆነ ሸፈኑ ሸፈኑ። አንዴ ነው ሁለተኛ የአንተ ክብር ፍጥረትን እንደዚህ ይሸፍናል ለማለት ስለዚህ ወደ ምስራቅ ተመልከቱ ሲል ዝም ብለን አይደለም ይሄን የእግዚአብሔርን ቃል መጽሐፍ ቅዱሱን መሰረት አድርገን ነው ጌታ የሚመሰለው በፀሐይ ስለሆነ ጌታ የጌታ ክብር የሚመሰለው በፀሐይ መውጫ በብርሃን ስለሆነ ይሄ ሁሉ ተደምሮ ወደ ምስራቅ ተመልከቱ ወደ ምስራቅ ስንመለከት ቅዱሳን መላእክቱን የእግዚአብሔርን ክብር በታቦቱ፣ የእግዚአብሔርን ክብር በስጋው ደሙ፣ የእግዚአብሔርን ክብር በርፈ መስቀሉ፣ የእግዚአብሔርን ክብር በማይፈዱ፣ የእግዚአብሔርን ክብር በጥናው፣ የእግዚአብሔርን ክብር በመንበሩ ዙሪያ፣ የእግዚአብሔርን ክብር በእኛም ዙሪያ እያየን መሆን እንዳለበት ወደ ምስራቅ ተመልከቱ። ሌላው ሁለተኛም የሚመጣው ጌታ በምስራቅ ስለሆነ አድነን ነው። አመጣጡም በምስራቅ ስለሆነ ማለት እሱ ብርሃን ነው። ብርሃን የሚታይበት ሁሉ ምስራቅ ስለሚባል ከዚህ የተነሳ ነው። ሌላው ግን ሌላው መላእክት አብረውን እንደሚቀድሱ መላእክት አብረውን እንደሚቀድሱ አምነን ነው። ምክንያቱም ምንድን ነው የሚለው እዚህ ላይ ዘወትር አንተን ከሚቀድሱና ከሚያመሰግኑ ሁሉ ከቅዱሳን መላእክት ጋር ሆነን እኛም አብረን እንዳግመኛ ቅዱስ፣ ቅዱስ ፍጹም አሸናፊ እግዚአብሔር የምንልህ ልመና ተቀበልልን። ብቻችን አይደለም፣ ከመላእክት ጋር ነው የምንዘምረው። የእግዚአብሔር መላእክት ስሙ በተጠራበት ሁሉ ይገኛሉና፣ ታዲያ ከእግዚአብሔር መላእክት ጋር አብረን የምንዘምር ክርስቲያኖች በተቻለ መጠን ከእነሱ ጋር የምንቆምበትን ልብስ ልንለብስ ይገባል። በአገራችን ወደ ሰርግ ቤት የተለየ ልብስ አለ። በዚያ ሀገር ቅድም እንደተባባለው ነው። ለኢንተርቪው ስትጠሩ እንኳን የተለየ ጥሩ ልብስ ተለብሶ ነው። ለስራ ለስጋዊ ስራ የተለየ ጥሩ ልብስ ተለብሶ ነው። ወደ ቤተ መንግስት ሲኬድ የተለየ ጥሩ ልብስ ተለብሶ ነው። አመታዊ የነጻነት ስብሰባ ወይም ደግሞ የሆነ ስብሰባ ሆኖ ባለስልጣኖችም ብትሆኑ ሌሎችም ብትሆኑ ወደ ስብሰባ ስትሄዱ የተለየ ልብስ ተለብሶ ነው። መልካም ልብስ ተለብሶ ነው የሚከደው ከመላእክት ጋር ልንዘምር ነው፣ ወደዚህ የመጣ ነው። ከመላእክት ጋር ልናስቀድስ ልንቀድስ ነው፣ ወደዚህ የመጣ ነው። የእኛም ልብስ የተለየ ሊሆን ይገባዋል። ያም ልብስ ሥጋዊ ልብስ አይደለም። የሕይወት ልብስ። የሕይወት ልብስ ምንድን ነው? ንስሐ። የሕይወት ልብስ ምንድን ነው? ቅዱስ ቁርባን። የሕይወት ልብስ ምንድን ነው? ከእግዚአብሔር ጋር የእግዚአብሔር ቃል፣ የእሱ ፍቅር፣ እውነተኛ እምነት። ያለዚያ ይላል ዘካሪያስ ምዕራብ ሰርስ ውስጥ ምን ይላል? ከእግዚአብሔር መላክ አጠገብ አንድ ሰው ቆሞ ነበር። የዚያ ሰው ልብስ አድፎ ነበር። የዚያ ሰው ልብስ በማደፉ ሰይጣን ራሱ ከሳሽ ሆነ። ከመላክ ፊት አጠገብ ልብሱ ያደፈ ሰው ቆሞ አለ፣ አድላዊ ስለሆንክ ነው እንጂ ትገስጸው ነበር ብሎ ከሰሰ ሰይጣን። ወዲያውኑ እግዚአብሔር ምን አለ ይላል ካጠገቡ የነበሩትን መላእክቱንም ሌሎችንም ጠርቶ አውልቁለት፣ እሱን አሮጌ ልብስ፣ ሌላ ንጹህ ልብስ አልብሱት አለ። ንጹህ ልብስ ለበሰ፣ ከእግዚአብሔር በላ ጋር ቆሞ እግዚአብሔርን ለማመስገን እድል አገኘ ይላል። ያተው አብዛኞቻችን እዚህ ያለ ነው። ልብሳችን ያደፈ ነው። ስጋዊው አይደለም፣ የህይወት ልብሳችን። የህይወት ልብሳችን ያደፈ ስለሆነ የእግዚአብሔር መላእክት አብረውን በመሆናቸው ሰይጣን ይከፋል። ስለዚህ እግዚአብሔር ቃሉን ይላክልን፣ እግዚአብሔር መንፈሱን ይላክልን። አሮጌውን ልብስ የምናወልቅበትን በንስሐ የምንመለስበትን በቅዱስ ቁርባን ጻዓዳ የምንሆንበትን እግዚአብሔር እሱ ያዘጋጅልን። ወደ ቤተ መቅደሱ ስትሄድ በቅዳሴም ለመቁረብም ለማስቆረብም ቅር ያሰኘኸው የተጣላህ ወንድምህ ትዝ ቢልህ ተመልሰህ ሄደህ ከወንድም ጋር ታርቀህ ከዚያ በኋላ ወደዚህ ቤት ግባ። እነጭ ገብተህ ይቅር በለኝ ብትል የሰማዩ አባትህ ይቅር አይልህም። ድካምን ሁሉ ከንቱ የሚያደርገው ይሄ ቃል ነው። እዚህ ቃል ላይ ትኩረት ማድረግ የለም። ጫማ ማውለቅ ቀላል ስለሆነች ዛሬ ጫማ አስወላጩ ብዙ ነው። በዓል ማክበር ቀላል ስለሆነ ዝክር መዘከር ቀላል ስለሆነ የተለመደ ነው። ጫማ አታውልቁ አደለም፣ በዓላትም አታክብሩ ማለት አደለም ወይም ደግሞ ዝክር አዘክር ማለት አይደለም። በቅዱሳኑም ስም መታሰቢያ ነው፣ ለበረከት ነው። ይሄ ሁሉ ግሩም ነው። ነገር ግን ክርስቶስ የሞተው ለሕይወታችን እሱ ደግሞ ያፈሰሰው የኃጢአታችንን የልቡናችንን ጫማ በልቡና ሁልጊዜ እንደ ጫማ የምንሄድበትን ኃጢአት እንደ ጫማ የምንወድውን እንደ ጫማ ሁልጊዜ እየወለወልን እያሳመርን የያዝነውን ርኩሰት እንደ ጫማ እያሳመርን የያዝነውን ቂም በቀል እንደ ጫማ እያሳመርን የያዝነውን ጣዖትን ጣዖትን ማምለክ እግዚአብሔር ማይወደውን አጣ ሁሉ ነው፣ እንድናወልቅ የታዘዝ ነው። በወንጀሉ ስለ ጫም በቀኖናችን የተጻፈ ስለሆነ እንኳን በእግዚአብሔር ቤት ቀርቶ እቤታችሁ እንኳን ጫማ አድርጋችሁ አትገቡም። ስንቶች አላቸሁ እቤታችሁ ጫማ አድርጋችሁ አትገቡም? እዚህ አድርጋችሁ ትገባላችሁ። እቤታችሁ ስትሄዱ የበላችሁባትን ትራሽ ነው የምትጥሉ። የጠጣችሁባትንም ትራሽ ነው የምትጥሉ። ቤተ ክርስቲያን ስታችሁ ነው የምትሄዱ። በጣም ይገርም ነገር እኮ ቤተ ክርስቲያናችሁን በንጽህና ነው የምትይዙ። አንዳንዶቻችሁ እዚህ አዳራሽ ውስጥ ያለው ማስትካ ሲያላምጡ ቆይተው በወንበሩ ውስጥ ለጥፈውታ ያ ደግሞ ተጣብቆ አይልቅ። አንዳንዶች እናቶች ባለማወቅም ሊሆን ይችላል፣ የልጆች ዳይፐር ምን አንዳንዱ ወድቆ ይገኘ አንዳንዶች ደግሞ እንዲማሩበት ለምስባክ ለምን የሰጣናቸውን ወረቀቱን እንደ ውጭ ምጥምጥ አድርገው ትተውት ይላል። ትራሽ እኮ አደለ በእግዚአብሔር ቤት፣ ትራሽ አደለ በእግዚአብሔር ቤት። እስከ መቼ ነው የምንቀልለው? ከማንኛው ፈረንጅ ቤት ተጠርተን ተጋብዘን ነው አሁን ይበላንበትን ትተን ምን ሄደው፣ እንዲያውም ላለመሰደብ ላለመነቀፍ የእሱንም ለማጠብ ነው የምንገለግል። በሌላ በፈረንጅ ሬስቶራንት በፈረንጅ ምን እኛ ጽዳተኞች መስለን ለመታየት እንሞክራለን። እቤታችን ንጽህናችን እንጠብቃለን፣ በእግዚአብሔር ቤት እንቀልዳለን። እና ይህን እያወቅን ነው ወደ ምስራቅ ተመልከቱ ሲባል ይሄ ነው ብርሃን ወደ ምስራቅ የሚታየው ነገር ቢሆን ብርሃን ነው። ብላቴን ጌታ ኅሩይ ወልደ ስላሴ የሚባሉ ጸሐፊ ወዳጄ ልቤ የምትባል መጽሐፍ ሲጽፉ በዚያ ውስጥ የቤተ ክርስቲያናችን ቅዱሳት መጽሐፍ በአራት ከፍለዋል በምስራቅ በምዕራብ በሰሜን በደቡብ በምስራቅ፣ ማንን የመሰሉት ወንጀሉን በምዕራብ ብሉይ ኪዳኑን በሰሜን ይሄ ሊቃውንቱ ሃይማኖተ አበው የሚባለውን በደቡብ አዋልዱን ታምብራቱን ገርላቱን ድርሳናቱን አወዳድረው አወዳድረው፣ ምስራቁን የሚስተካከልልኝ አጣሁን። ያ ምክንያቱም ምስራቁ ብርሃን ስለሆነ እሾ ቢኖር እሾ እንዳንረግጥም እንቅፋት ቢኖር እናየዋለን። አሁን የሚመጣ ክሮቅ አይተን እዛፍ እንወጣለን ራሳችን ለማዳን በምንችለው ሁሉ እንፍጨረጨራለን። ብርሃን ስለሆነ ወደ ምስራቅ መመልከት ማለት በቃሉ መባረክ፣ በቃሉ ሕይወት መብራት፣ በቃሉ ሕይወታችን የበራ እንደሆነ የትኛው መንፈስ ቅዱስን እንደሚያሳዝም የትኛው እንደማያሳዝም፣ የትኛው ለኛ ክብር ብቻ፣ የትኛው ክርስቶስ ለሞተለት መሆኑን እንረዳለን እና ወደ ምስራቅ ተመልከቱ ስለዲያቆኑ ይህን ሁሉ እያሰብን ነው። የመጨረሻው ወደ ምስራቅ ተመልከቱ ሲባል ጌታ በተወለደ ጊዜ ወደ ቤተልሔም የሚሄዱት ሰዎች ከየት ነው የሄዱ? ከየት ነው የሄዱ? ከምስራቅ። ለኢየሩሳሌም ከምስራቅ ከሄዱት ሰዎች አንዱ ከሄዱት ሰዎች አንዱ የማን ንጉስ ነበር? በአንድ ቃል ሲል ነገሩ የኢትዮጵያ ነው። እኛናውቀውም ፈረንጆቹ ግን በድራማቸውም በምናቸውም የገለጡት ነው አሜሪካኖች? ሌሎች የኢትዮጵያ ንጉስ ነው አንዱ፣ ሌሎችና የኢትዮጵያ ንጉሥ ሶስቱ፣ ከምስራቅ ሲሄዱ ለኢየሩሳሌም ምስራቅ ስለሆነ እነሱ የሚመጡበት ቤተልሔም፣ እነሱን ወደ ምስራቅ ስትመለከት የጌታ የመለኮት ዓይኖች በህፃንነቱ እነሱን በምስራቅ ሲመለከት ምን ይዘው ነው የታዩ? ምን ይዘው ነው የሄዱ? እጣን፣ ከርቤ፣ ወርቅ። ወርቅ ወርቅ እጣን ከርቤ ያን ነው። ወደ ምስራቅ ስንመለከት አገራችን እኛን ወክሎ የሄደው ንጉሥ ወርቅ ነው ይዞ የሄደው ወደ ጌታው፣ እጣን ነው ይዞ የሄደው ወደ ጌታው፣ ከርቤ ነው ይዞ የሄደው ወደ ጌታው። ወደ ምስራቅ ስንመለከት ያ ትዝ ልለን ይችላል። ወርቁ ምንድን ነው? በንሳ የተቀደሰ በእግዚአብሔር ቃል የበራ በክርስቶስ ደም የነጻ ክርስቲያናዊ ሕይወት። ወርቁ ምንድን ነው? አገልግሎት እጣኑ፣ የእጣኑ ምሳሌ ምንድን? አገልግሎት። በማስተማር በመዘመር፣ በቦርድ በሆነው ኮሚቴ ሁሉ፣ በገንዘብ በጉልበት። ከርቢያው ምንድን ነው? ፈተና። ፈተና፣ የሚገርም ነገር። ብርሃን በበራ ቁጥር ፈተናው ይታየናል። ገደል እንዳለ ይታየናል። እሾ እንዳለ ይታየናል። እንቅፋት እንዳለ ይታየናል። ሆኖም እግዚአብሔር ያን ሊያሳልፈን ፈቃዱ ይሆናል። ስለዚህ ከርቢያው እስከ ሞት ድረስ የሚደርስብን ፈተና ነው። እጣኑ አገልግሎታችን ነው። ወርቁ ክርስቲያናዊ ህይወታችን ነው በሌላ በኩል ወደ ምስራቅ ተመልከቱ ሲል ዝም ብሎ አይደለም ያ ንጉሥ ወደ ቤተ መቅደስ ወደ ቤተልሔም ሲሄድ ኢትዮጵያን ወክሎ ይዞ የሄደው ምንድን ነው ወርቅ ነው ገንዘብ ነው ምንድን ነው ይዞ የሄደው ዕጣን ነው ዕጣኑ ምንድን ነው የመንፈሳዊ አገልግሎት መሰረት ጠናጥር ሊሆን ይችላል ከበሮ ሊሆን ይችላል ልብሰ ተክህኖ ሊሆን ይችላል ሞጣይት ሊሆን ይችላል በአጠቃላይ በቤተ መቅደስ የምንገለገልባቸውን ነገሮች ይዛችሁ እንድትመጡ ነው። ሁል ጊዜ ይዛችሁ እንደምትመጡት ሁሉ ከርቤው ምንድን ነው? ስትመጡ ወደዚህ ቤተ ክርስቲያን መራራ ነገር ይገጥማቸዋል። ያ መራራ ነገር ምንድን ነው? የተጣላችሁ ሰው ልታገኙ ትችላላችሁ። ይህ ነው ትልቁ ነገር። የበደላችሁትን ወይም ደግሞ የበደልነውን የበደለንን ሰው ልናይ እንችላለን። ያ አለ ብለን መቅረስ የለብንም። አሁን የእኛ ክርስትና ያልበሰለ በመሆኑ ትልቁ ችግር አንድ የተጣሉት ሰው ካለ እዚህ ቤተ ክርስቲያን፣ እሚስቱ ጋር ተጣልቶ እንደሆነ ሚስቱ መሄዷን ካወቀ ይቀራል እሱ። ባሏ ጋር ተጣልታ እንደሆነ ባሏ መምጣቱን ካወቀች ኢንፎርሜሽን ከደረሳት ትቀራለች። ጎረቤቱ ተጣልቶት እንደሆነ መምጣቱን ሲያውቅ ይቀራል እሱ። አንደኛ በአጠቃላይ የተጋጨው ሰው ካለ አንዳንድ ጊዜም ከጨስ ጋር አባቱን እሱ ሲቀድስ በሱ እጅ ልቆርብ ነው ያን እንዲያውቁ እሱን ላይ ነው። ወይም ደግሞ ከበዘምራን የማይፈልገው ካለ ደግሞ እሷን ላይ ነው። ስትዘምር እሱን ላይ እንዲ አለ። እዚያ ቤተ ክርስቲያን። ስራ ቦታ ቢሆን ፖሊስ ቢያቆሙበት ነው አይቀርም። ስራ ቦታ ቢሆን እንጀራው ስለሆነች የፈለገ እንዲያው የፈለገ በጦር ቢወጋው አይቀርም። ስራ ነዋ። በተለይ ጥሩ ስራ የት ይገኛል? አሜሪካ ውስጥ ከአንዱ ተወጥቶ ወደ አንዱ ይኬድ ይሆናል። ኢትዮጵያ ውስጥ ከአንዷ ስራ ከተወጣ የት ነው የሚገኘው? ምንድነው የሚበላው ስንት ልጆች ናቸው ከትምህርት አለም የተፈናቀሉ ወላጆቻቸው ከስራ ተፈናቅለው ስንቶች ናቸው በበሽታ ያለቁ መከላከል የሚችሉትን በሽታ መከላከል ሳይችሉ ቀርተው ስንቶች ናቸው በረሃብ ያለቁ መከላከል የሚችሉትን ረሃብ መከላከል ሳይችሉ ቀርተው ለምን የሚሰሩት ስራ ስለሌላቸው ነገር ግን የፈለገ ጠላት እዚያ መስሪያ ቤት ቢመደብ አይቀሩም እኔም እርግጠኛ ነኝ እንዲያው ታስበው እናንተንም፣ አብዛኞቻችሁ ጥሩ ስራ ኑሯችሁ እዚያ ውስጥ ወይ አለቃችሁ ሊሆን ይችላል፣ ወይ ስራ ባልንጀራችሁ ሊሆን ይችላል። እንዲያው ሰይጣን የሆነ ስትወጡ ስትገቡ የሚያስቸግራችሁ እሾህ ጋሬጣ የሆነ ሰው ሊገጥማችሁ ይችላል። ግን ችላችሁ ትኖራላችሁ እንጂ አትቀሩ። እርግጠኛ ነኝ አትቀሩ። ነገር ግን የእኛ የእኛ ምህመና ምንድን ነው? በቤተ ክርስቲያን በሱሪ በወንድነት ሄርን እንደሆነ ጀግንነቱ የሚገለጠው በቤተ ክርስቲያን ነው። ደግሞ አኩርፎ በመቅረት የተሄደልሆነ ቤተክርስቲያን እስራዎ ቢዝነሱ የማይቀረውን ቤተክርስቲያን አይመጣ። ቦርድም ተመርጦ ቆይቶ እንደዚህ የተሻለ ነው። በእውነት እግዚአብሔር የተመሰገነ ይሁን። በብዙዎች እንዳየሁት ከኢትዮጵያ ጀምሮ ሰበካ ጉባኤ ምን ይመረጣሉ፣ ሲያገለግሉ ይቆያሉ። ሲወርዱ ያው የኛ ህዝብ ጥቅም እንደሚያገኙሉ ውረድ ሲባል በግድ ነው። እንደ መሪዎች ማለት ነው። እንደሚባለው የአፍሪካ መሪዎች ወይ ተገለው ወይ ታስረው ነው። ዝም ብለው መቼስ አራት ዓመት ቆይተናል ብለው አይነቁም ደሞ አንድ ስለሆነ የቀበሌ ዳኝነት የምትሆን በግድ ነው። የቤተክርስቲያን ቦርድ የምትሆን በግድ እዚህ ሀገር አሁን ያሉት እነ ክሊንተንን እያዩ ደህና እየተሻሻሉ ያው ሆኖ ደሞ አብሮ ስላለ ያኮርፋሉ። ገና የምርጫው ጊዜ ሲቃረብ ይለውጣሉ ደግ የነበሩት ሰዎች። ከዛ ወደ ቤተልሔም የሄደውን ከምስራቅ የሄደውን ወይም ወደ ምስራቅ ተመልከቱ ሲል ዲያቆኑ ያን ኢትዮጵያን ወክሎ የሄደውን ንጉሥ ወርቅ፣ እጣን፣ ከርቤ ይዞ የሄደውን ወርቁ ቀላል ነው። እጣኑ ቀላል ነው። ከርቤው ከባድ ነው። ከርቤ በእውነት የሚጠሉትን አይቶ መቻል ነው። እንዲያውም የዓይን በሽታው ምንድን ነው ይላሉ አባቶቻችን። የዓይን በሽታው ምንድን ነው ሲሉ አንዱ ትራኮማ ይላል፣ አንዱ ይላል፣ አንዱ ምን ይላል። አይደለም፣ የዓይን ትልቁ በሽታው የሚጠሉትን ማየት፣ የሚጠሉትን ሰው ማየት ሺ ጊዜ ከትራኮማ ይበልጣል። ያን መቻል ነው ክርስቲያናዊ፣ ያን መቻል። ስለዚህ እንግዲህ ወደ ምስራቅ ተመልከቱ የሚለው አራ አምስተኛው ነጥብ ይሄን ነው የሚመስለው። እናስተውል ሲል ይሄው ነው። እናስተውል ማለት እስካሁን የተነጋገርንበትን ነገር ሁሉ እንደ ሞኝነት አንቁጠረው ነው። በአጭሩ ይሄው ነው። ከዚያ ተሰጠውን መልሱ ነው። ጨሱ ዳግመኛ ቅዱስ ቅዱስ ቅዱስ ፍጹም አሸናፊ እግዚአብሔር የምንልን የእኛንም ምስጋና ተቀበል ሲሉ ካህኑ ሊያቆኑ ተሰጠውን መልሱ ዱስ ቅዱስ ቅዱስ እግዚአብሔር ጸባኦት ፍጹም በሎ ሰማያተ ወምድር ቅድሳተ። ይሄ ቃል እንዳለ ትንቢተ ኢሳያስ ምዕራፍ ስድስት ነው የተወሰደው። እንዳለ ይሄ ቃል የኪሩቤል የሱራፌል የቅዱሳን መላእክት ምስጋና፣ የቅዱሳን መላእክት ዜማ ነው፣ የቅዱሳን መላእክት ቅዳሴ ነው። ይህን ከጨረስን በኋላ ካህኑ ምን ይላሉ? የጌትነት ምስጋና በጌታችን እና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእውነት በሰማይና በምድር መላ ቅዱስ ልጅ መጣ፣ ከድንግልም ተወለደ፣ ፈቃድህንም ፈጸመ እኛንም ያንተ አደረገ ሲሉ ካህኑ ያን ጊዜ እናንተ ማለት ነው። አቤቱ በመንግስት አስበን ሊቅ ሆይ፣ አቤቱ በመንግስት አስበን ቅዱስ ሆይ፣ ቅዱስ በሚሆን በዕፀ መስቀል ላይ ሳለህ ፈያታዊ ዘይማንን በቀኘ የተሰቀለውን ወንበዴ እንዳሰብከው አቤቱ በመንግስት አስበን። ደስ አይላችሁም? ቅዳሴ እኮ እንደዚህ ነው። አያችሁ፣ በቀኝ የተሰቀለው ያገኘው እድል ደባብሳ ሽኮነ ነበር። ወደ ጠንቋይ ገስጋ ሽኮነ ነበር። ስራ ስማሽ ነው የነበር። ቅጠል በጣሽ ነው የነበር። አመን ዝራ ነው የነበር። ነብሰ ገዳይ ነው የነበር። ሌባ ነው የነበር። ዋሾ ነው የነበር። ምቀኛ ነው የነበር። ትቢተኛ ነው የነበር። ርኩስ ነው የነበር። ርጉም ነው የነበር። ስለተረገመም ነው በእስራኤል ባህል መስቀል ላይ የወጣው አያችሁ። ያ ሰው እኮ ንስሐ የሚገባበት ጊዜ አልነበረው። ለካህን ራሱን የሚያሳይበት ጊዜ አልነበረው። በመስቀል ላይ እኮ አብሮ ከጌታ ጋር ተሰቅሏል። ጌታ ስለኛ ወንጀል፣ እሱ ግን በራሱ ወንጀል ተሰቅሏል። ነገር ግን ሰማይ ስትጨልም አየ፣ ምድር ስትናወጥ አየ፣ የከዋክትን ሁኔታ አየ። በአጠቃላይ የተሰሩትን ተአምራት አየ። ወንጀለኛ እንዳልሆነ የተሰቀለው አየ። ነቢያት ሲያስተምሩ የነበሩት እንደተፈጸመ አየ። አምላክ ሰው ሆኖ ሰውን ለማዳን እነሱ ጋር እንደተወነጀለ አየ። ተረዳ። ከሱ ጋር የተሰቀለው እሱ ቢቀበርም እንደሚነሳ አመነ፣ እንደሚያርግ አመነ፣ ዳግም እንደሚመጣ አመነ፣ አለማት እንደሚያሳልፍ አመነ። ሰማያዊት አገር ሌላ መንግስት፣ መንግስተ ሰማያት በእሱ እጅ እንዳለች አየ። ሁሉን ነገር ተረዳ። በተለይ እጅግ ደስ የሚለው ዳግም መምጣቱን፣ አለማትን ማሳለፉን፣ ሙታንን መቀስቀሱን፣ ፍርድ መስጠቱን እንዴት ገለጠለት። በዛ ሰከንድ ውስጥ እህን ውሉ ስላመነ ጌታ ሆይ ዳግም ስትመጣ በመንግሥትህ ብሎ ምን አለ አስበ አስበኛ ነው ጌታ ደግሞ እንዲህ አለ ሕይወት ነው ተስፋ የማይቆን ሩኅሩህ መሆኔ ጣዕሙ ወታይምሩ ከመሄር እግዚአብሔር እግዚአብሔር ቸር እንደሆነ ቀማቱ ቸርነቱ የማርወለላ ቸርነቱ ወተት ቸርነቱ ጣይ ወይን የማይባል ምግብ መጠጥ እንዲህ ያለ የሱ እሱ ቸርነት የእኔን ቸርነት፣ የመለኮትን ቸርነት፣ የፈጣሪን ቸርነት ፍቅሩን ቀምሰህ ተስፋ ሳትቆርጥ አስበኝ ስላልክ ዳግም እስክመጣ አይደለም እንዳንተ አይነት ሰው እነሆ ከእኔ ጋር ከዛሬ ጀምሮ በገነት ነህ። የሉቃስ ወንጌል ምዕራፍ 23 ውስጥ ስናይ ከዛሬ ጀምሮ በገነት ነህ። ከዛሬ ጀምሮ በገነት አብርሃም ሳይገባ አዳም ሳይገባ ሙሴ ሳይገባ እንደ ልቤ ያለ ሰው የተባለ ዳዊት ሳይገባ ነቢያት ሳይገቡ ከምርጦቹ አንዳቸው ሳይገቡ ቀድሞ ማን ገባ? ወንበዴው። እንዲህ ያለ አምላክ ያለ። ስለዚህ የኢትዮጵያውያን አእምሮ መለወጥ አለበት። ለውጡ ምንድን ነው? እግዚአብሔርን ማወቅ ያለብን በመሰረቱ እግዚአብሔርን ማወቅ ያለብን በቸርነቱ። እግዚአብሔርን ማወቅ ያለብን በፍቅሩ። እስኪ ልጆቻችን እኮ በህፃንነታቸው ንፍጣቸውንም ምናቸውንም የሆነውንም ሁሉ እንዴት ነው የምንወደው? አንዳንድ ጊዜማ ተስጦም እኮ የልጁ የዚያ የህፃኑ ምራቁም ንፍጡም ውስጥ ሲገባ ያለው ደስታ ያለው ደስታ ያ እንትንዋ የፍቅር ህፃን ነዋ። አይምሯችን እኮ እንደዚያ ነው። እሱ እኮ ጥፋታችን ኃጢአታችንን እኮ እንደዚያ ነው ይህም ያየው እሱ እኮ ሞቶ አለኛ። እሱ እኮ ተዋርዶ አለኛ። እሱ እኮ ለኛ ያላደረገው ነገር የለም። ተዘከረን እግዚኦ በውስተ መንግስትከ፣ ተዘከረን እያሉ እያላችሁ እናንተ አይታችሁ እንደሆነ አስተውላችሁ እንደሆነ ሁለተኛው ቄስ እጣኑን ይዘው ይቀርባሉ፣ ማለት ማይጠንቱን ይዘው ይቀርባሉ። አሁን ዋና ቀዳሹ ቄስ በእጃቸው የጣኑን ጭሱን እፍና አድርገው ከህብሱ ላይ ከስጋው ላይ ሶስት ጊዜ እፍና አድርገው እፍና አድርገው አሁን ሶስት ጊዜ ያደርጋል እንደገና ከጽዋው ከደሙ ላይም እንደገና ያን እንትኑን የጣኑን ጢሱን እፍና አድርገው ሶስት ጊዜ እዚያ ላይ ያደርጋል ለምንድን ነው ይሄ የጣኑ ጭስ የመንፈስ ምሳሌ ነው የመለኮት ምሳሌ ነው ይሄ የምንፈትተው ህብስ ይሄ ምን ቀዳው ጽዋ ምን በላው ህብስ ምን ጠጣው ጽዋ ዝም ብሎ አይደለም። መለኮትህ ያለበት መንፈስህ የተዋሃደ አመለኮት ጋር የሆነ ነው ለማለት ነው። ዝም ብለን አይደለም ደው ባህል አይደለም። ሁልጊዜ ግዜ ጣኑን ስናየው መለኮት ማለት መንፈስ በመ የመንፈስ ምሳሌ ነው። ደግሞ ሁልጊዜ ግዜ የጣኑ መጽሐፍ ቅዱስ እንደሚነግረን የቅዱሳን ጸሎት የጣኑ ጢስ የመላእክት እጅ በአንድ ላይ በእግዚአብሔር ፊት ሁል ጊዜ ይቀርባሉ ይለናል ራ ዮሐንስ እና አባቶቻችን የሄጣኑን ጢስ የመንፈስ ምሳሌ አድርገው፣ ይሄ ህብስ መለኮት ያለበት ነው፣ ይሄ ጽዋ ወይኑ መለኮት ያለበት ነው፣ ዝም ብሎ ባዶ ወይም ዝም ብሎ ባዶ ህብስ አይደለም ብለን ለመመስከር ነው ያን የምናደርገው። እንግዲህ ዛሬ ተማር ነው ከቅዳሴ ሐዋርያት ነው የጀመር ነው። ከቅዳሴ ሐዋርያት መጀመሪያ እስከ ተዘከረነ ድረስ ነው። አንድ ስምንት ነጥቦችን አይተናል። አንደኛው ያው ልቡናችሁን ከፍ ከፍ አድርጉ ሲል ምን ማለት እንደሆነ ተነጋግረናል። ትቢት አይደለም ይሄ አይምሯችሁን ህይወታችሁን ከእሱ ጋር አድርጉት ለማለት ነው። ሁለተኛው በእንተ ብጽወ ቅዱስ ሲልና የሐዋርያትን ስም ሲጠቅስ ምን ማለት እንደሆነ ተነጋግረናል በሰፊው። ሶስተኛው ስለ ጸሎተ ቡራኬ ነው። ያው ሁልጊዜ የምናየው የሚደረግ ስለሆነ ምንም የብዙ ማብራራት ማያስፈልገው። አራተኛው የተቀመጣችሁ ተነሱ ስለሚለውም ተነጋግረናል። የተቀመጣችሁ ማለት በልዩ ልዩ ምክንያት አይምሯችን ሄዶ ሆነ ቦታ የተቀመጠብን ሰብስበን አይምሯችን ከእሱ ጋር ማድረግ እንዳለብን ለማሳሰብ ነው። ወደ ምስራቅ ተመልከቱ ሲል በሰፊው ስለዚህ ነገር ተነጋግረናል፣ አልመልሰውም። ወደ ምስራቅ ተመልከቱ ካለ በኋላ እንደገና እናስተውል ይላል። ከዚያ ደግሞ ተሰጠውን መልሱ። ተሰጠውን መልሱ ስንል ተሰጠውን መጀመሪያ ከመመልሳችን በፊት ቅዱስ ቅዱስ ቅዱስ እግዚአብሔር ጸባኦት ፍጹም ሙሉ ሰማያት ወ ምድረ ቅድሳ ተስፋት ይከብለናል። ይህን በኢሳይያስ መጽሐፍ ውስጥ ትንቢተ ኢሳይያስ ምዕራፍ ስድስት እንደምናገኘው ይሄን ምስጋና ያመሰገኑት መላእክት ናቸው። መልሶ እናንተ ማለት እነሱ ያሉትን እኛ መልሰን እንበለው ለማለት ሶስት ጊዜ ቅዱስ እንላለን። በዚህ ማበለነዋል። እንግዲህ የመጨረሻው ተዘከረነ እግዚኦ በውስተ መንግስት ህግ ነው። ያ ወንበዴው ምህረትን አገኘ። እኛም ወንበዴዎች ምህረት እንደምናገኝ ተስፋ አድርገን ነው የምንመላለሰው። ዛሬ ተማር ነው ነው። እግዚአብሔር አምላክ ሁላችንንም የሰው ያድርገን እንደ ፈያታዊ ዘየማን ምህረትን ያድርግልን። እግዚአብሔር ተመሰግን። በዚህ ቁጥር ስድስት የትምህርት ካሴቶች ውስጥ አንዳንድ ጥያቄዎችን እናነሳለን። ለማስታወስ ያህል አንደኛው ጥያቄ ምንድን ነው? የእግዚአብሔር ቃል እግዚአብሔርን ልጆች የሚመክረው ራሳችሁን ዝቅ ዝቅ አድርጉ ብሎ ነው። በተለይ ማቴዎስ 23 21 ላይ እንደምናገኘው እንደምናነበው ራሱን ከፍ ከፍ የሚያደርግ ይዋረዳል፣ ራሱንም ዝቅ ዝቅ የሚያደርግ ከፍ ከፍ ይላል ነው የሚለው። ነገር ግን በቅዳሴ ሐዋርያት መጀመሪያ ላይ ልቡናችሁን ከፍ ከፍ አድርጉ ይላል እና ልቡናቸውን ከፍ ከፍ አድርጉ ሲል ራሳቸውን ዝቅ ዝቅ አድርጉ ከሚለው የእግዚአብሔር ቃል ጋር አይቃረንም ወይ? ካልሆነስ ምንድን ነው ትርጉሙና ትምህርቱ? ሁለተኛው በኢንተብጹ ከሚለው ላይ ስንደርስ በዚያ ውስጥ የመጀመሪያዎቹ ሐዋርያት የመጀመሪያዎቹ ተከታዮቹ ደቀ መዛሙርቱ ስማቸው በቅደም ተከተል ተዘርዝሯል። የእነሱ ስም የተዘረዘረበት ምክንያት ምንድን ነው? እና ይህን ምክንያት ለማግኘት ማቴዎስ 24 22 ዘዳግም 9 ቁጥሩን እዚያው አንደኛ ነገስት 20 በመመልከት ሀሳቡን ለማግኘት እንሞክር እና በዚህ ውስጥ የምናገኘው ትምህርት ምንድን ነው? ሌላው ሦስተኛው ምእመናኑ ተነስተው ልክ ደጋግሞ ተንሶ ለጸሎት እንደሚለው ዲያቆኑ የተቀመጣችሁ ተነሱ፣ ለትነብሩ ተንሱ፣ የተቀመጣችሁ ተነሱ ይላል። እና የተቀመጡ ሰዎች ተነስተው ሁሉም ተነስተው እያየ ነገር ግን ይህን ቃል ማለት በግድ አለበት። እና የተቀመጣችሁ ተነሱ የሚለው ለምንድን ነው? በዚህ ውስጥስ የምናገኘው ትምህርት ምንድን ነው? አራተኛው ጥያቄ ወደ ምስራቅ ተመልከቱ ይላል ሁልጊዜ ዲያቆኑ። እና ወደ ምስራቅ ስንመለከት በአይነ ስጋ የምናየው የሚጨበጥ የሚዳሰስ ነገር የለም እና ወደ ምስራቅ ተመልከቱ ይላል ሁል ጊዜ ምን ማለቱ ነው? እና ይሄንስ ደግሞ አስመልክቶ ትንቢተ ሕዝቅኤል ምዕራፍ 10 ቁጥር 19 11 23 43 2 ና አራት ማቴዎስ 2 ውስጥም እንግዲህ ፍንጩን ይሰጠናል እና ወደ ምስራቅ ተመልከቱ ሲል ምን ማለቱ ነው ለማለት ነው። እና ይህን መልስ ለማግኘት እነዚህን ምዕራፎችና ቁጥሮች ስናነብ ፍንጩ እናገኝ ይሆናል ለማለት ነው። እና የምናገኘው ትምህርት ምንድን ነው? ወደ ምስራቅ ተመልከቱ ከሚለው ከዲያቆኑ አዋጅ። ሌላው አምስተኛው፣ እናስተውል ይላል ዲያቆኑ። እናስተውል በሚልበት ጊዜ ምኑን ነው የምናስተውለው? እሱ እናስተውል ሲል ደግሞ እኛ የምንመልሰው ተሰጦ አለ። ምንድን ምንድነው ደግሞ አለው ዲያቆኑ እናስተውል ሲል ምን ማለቱ ነው? ምኑን ነው የምናስተውለው? ስድስተኛው አሁንም ዲያቆኑ ተሰጦውን መልሱ ይላል። ተሰጦውን መልሱ ሲለን እኛ የምንመልሰው ወይም መልሰን የምናዜመው የምንጸለየው ነገር አለ። እሱ ምንድነው? በብሉይ ኪዳንስ ከየትኛው መጽሐፍ ምዕራፍና ቁጥር ጋር ይስማማል? ሌላው ሰባተኛውና የመጨረሻው ጥያቄ ተዘከረነ እግዚኦ በውስተ መንግስትክ የሚለው ነው? ተዘከረን እግዚኦ በውስተ መንግስትክ ማለት አቤቱ በመንግስት አስበን ነው እና ይሄን በመንግስት አስበን የሚለውን ድንቅ ቃል መጀመሪያ የተናገረው ሰው ማን ነው? የተናገረበት ቀን መቼ ነው? ቦታው የት ነው? ከዚህ ስም የምንማረው ትምህርት ምንድነው? እኛ በቁጥር ስድስት የትምህርት ካሴት ውስጥ ለጊዜው ያዘጋጅናቸው ጥያቄዎች በዚህ ላይ ያቆማሉ።